የወጣቶች ዓለም በደቡብ ጀርመን የባየርን ግዛት የኑርንበርግ ከተማ ትገኛለች። ግማሽ ሚሊዮን ገደማ ነዋሪ ያላት ከተማ 15ተኛዋ የጀርመን ትልቅ ከተማ ናት። በዚች ከተማ ደግሞ የውጭ ዜጎችን ከህብረተሰቡ ጋር ለማዋሃድ የሚሰራው ምክር ቤት እሁድ ዕለት ምርጫ ያካሂዳል። ለምርጫ ከቀረቡት መካከል ትውልድ ኢትዮጵያዊቷ ቃል ኪዳን አንዷ ናት። አልኪዳን በዛብህ እባላለሁኝ ትውልዴና እድገቴ ደሴ ከተማ ነው ወሎ ጀርመን ከመጣው አስራ ሶስት አመት ሆኖኛል የአንድ ልጅ እናት ነኝ ሰባት አመት ነው ሁለተኛ ክፍል ተማሪ እዚህ ጀርመን ኑረምበር ከተማ ነው የምኖረውም የምሰራው የከፍተኛ ተቋም ትምህርትሽን እዚሁ ጀርመን ሀገር መሰለኛ የተከታተልሽው ምንድን ነው የተማርሽው የተማርኩት በቢዝነስ ሙያ ላይ ነው በኢኮኖሚክስ ላይ ሜጀር ያደረኩት ማርኬቲንግና ስትራቴጂ ነው። የምሰራው ሲመንስ ነው። በዛም ሙያ ነው የምሰራው። በኮሚኒኬሽን አካባቢ ነው የምሰራው። ውድለት ኑርንበርግ ከተማ ውስጥ በሚካሄደው ምርጫ እጩ ሆነሽ ቀርበሻል። እስቲ ስለዚህ ምርጫ ትንሽ ንገሪኝ። ምርጫው በየስድስት ዓመት ነው የሚካሄደው። የተመራጮቹ ስራቸው ምንድን ነው? የተለያዩ ውጭ ሀገር ዜጎችን አዲስ የመጡትን ብቻ ሳይሆን እዚህ ከረዥም ዓመት ጀምሮ የኖሩትን የእነሱን ፍላጎትና ጥያቄ የሚመለከተው የመንግስት አካል ማሰማት ነው። ቃል ኪዳን ብትመረጥ የሚጠብቃት ስራ ለምን ብዙም አዲስ እንደማይሆንባት ታብራራለች። ኑራንበርግ መኖር ከጀመር ቆይቻለሁም ባለኝ በትርፍ ጊዜ የተለያዩ አካባቢዎች ጋር ሰራለሁኝ። መንግስት ያልሆኑ አካላት ጋር ማለት ነው። ለምሳሌ አፍሮ ዶቼ የሚባል እንትን አለን፣ ሰርአይን አለን። ምን ማለት እዛ ውስጥ ለምሳሌ የዋና አባል ሁኜ ነው የምሰራው። የዛ እሱ ምንድን ነው የአፍሪካን ሀገሮች በየዓመቱ በየወሩ መጀመሪያ ለምሳሌ አርብ ቀን የምንገናኝበት የአርብ ምሽት አለ። እዛ ላይ ምንድን ነው የምናደርገው? ጀርመኖች የሚጋበዛሉ፣ ሁሉም ይጋበዛል። መምጣት የፈለገ እና የተለያዩ አፍሪካ ሀገሮችን በየወሩ አንድ አፍሪካ ሀገር እንዲተዋወቅ እናደርጋለን የዛን ሀገር ባህል፣ የዛን ሀገር ምግብ፣ ፖለቲካ ሁኔታ፣ ቋንቋ፣ የተለያየ አገሪቷን የሚገዛትን ነገሮች የተለያዩ ሰዎች እየጋበዝን እናስተዋውቃል ነገሮችን። ሌላው ደግሞ የምሰራው ከኑረምበርግ ከተማ ጋር ነው። እሱ ደግሞ ምንድነው የምሰራው እንደ እናቱ ነው የምሰራው። እሱ ደግሞ ትምህርት ቤቶች ለምሳሌ የውጭ ሀገር ዜጎች ጋር ቤተሰቦች ጋር ችግር ሲኖራቸው ይደወልልናል። ይደወልልን በቋንቋ መርዳት የምችል በቦታ ጋር ሄጄ ለምሳሌ ብዙ ጊዜ ኢትዮጵያውያንን እናቶች ቋንቋ የማይችሉ በደንብ ከሆነ ብዙ ጊዜ የጀርመን የትምህርት አካሄድ አያውቁም፣ እና ስቴጄ በትምህርት ቤቱና በቤተሰብ መካከል ያለውን ችግር ለመፍታት እሞክራለሁ ማለት ነው እና ያንን የበለጠ ጎልቶ ታይቶ እንዲሰራ ነው አሁን እዚህ ለመሳተፍ ያነሳሳኝ። እና ለእኔ አሁን ብመረጥ አዲስ አይደለም ስራው ነው ለመናገር፣ በተለያዩ አካባቢ የሚሰራቸውን ስራዎች ነው አሁንም ቀጥዬ ልሰራ የተዘጋጀና የመወዳደረው ቢሆንም ስራው ለተወሰኑ አመታት ኃላፊነት ይዞ መምጣቱ አይቀሬ ነው። አሁን ካለኝ የበጎ አድራጎት ስራ የሚለየው ምንድን ነው? ብዙ ጊዜ ይወስድብኛል፣ ብዙ ጊዜ ያስፈልገኛል። ያንን እንግዲህ ያው ማለት ከቤተሰብ ኃላፊነት እና ከሌላው ስራ ከመደበኛ ስራ ያንጻ ጎን ለጎን ማስኬድ ሊኖርብኝ ነው እና ያው የተለያዩ ስብሰባዎች ይኖራሉ። የተለየ የተለያዩ ንግግሮች ይኖራሉ የተለያዩ አካላት ጋር እና ያ ደግሞ ያው ሆነ እንደ አሁን አሁን ከየጊዜ ከየጊዜ ወይም ደግሞ ሲመችና ሳይመች ይሆናል የምታደረገው። ይሄ ግን ያው ግዴታ መካፈል ያለብሽ ዝግጅቶች ይኖራሉ። ብቻሽን አይደለም። ያው እያንዳንዱ ተወዳዳሪ ይሄ በዚህ አካባቢ ነው መስራት የሚፈልገው ብሎ ይዘው ተነሳው አላማ አለ እና እነዛ ተመሳሳይ ዓላማ ያላቸው ሰዎች አንድ አንድ ግሩፕ ይፈጥራሉ። ከዛ የዛን የተለያዩ የውጭ ሀገር ዜጎች ኢንተረስት ወይም ፍላጎት እና ችግር ሰምቶ ለተመልካቹ ለመንግስት አካል ለምሳሌ እንበልና ኖረንበር ከተማ ውስጥ የሚወጡ ሕጎች ላይ ሕግ ረቅ ሲረቅ ወይም ደግሞ አቤቱታ ማሰማት ያስፈልግ እኛንም እዛ ላይ የምንሰራው ማለት ነው። ለዛ ግን ያው ማሸነፍ ይጠበቅብሻል። ማን ነው ሊመርጠሽ የሚችለው? ሊመርጠኝ የሚችለው ማንኛውም የውጭ ሀገር ዜጋ ኖረንበር ውስጥ የሚኖር ምንድን ነው መሟላት ያለባቸው ቅድመ ሁኔታዎች? ቢያንስ ስድስት ወር ኑረምበርግ ውስጥ ተመዝግበው የኖሩ መሆን አለባቸው። የጀርመን ዜግነት የወሰዱ ሊሆኑ ይችላሉ፣ ግን የሆነ ጊዜ ላይ የውጭ ሀገር ዜጋ መሆን ነበረባቸው። ለምሳሌ ኢትዮጵያውያኑ ሆነው እዚህ ከመኖር ብዙ ከመኖር የተነሳ ዜግነት የጀርመን ዜግነት የወሰዱ መምረጥ ይችላሉ። ቃል ኪዳንን ጨምሮ ሰማንያ አንድ እጩዎች ለምርጫ ቀርበዋል። ከእነዚህም ሰላሳ ሦስቱ በመጨረሻ ተመራጭ ይሆናሉ። እጩዎቹም የውጭ ዜጎች ወይም የውጭ ዜግነት የነበራቸው እና ከጊዜ በኋላ ጀርመናዊ የሆኑ ናቸው። ከዚህ ሌላስ አንድ ተመራጭ እጩ ሆኖ ለመቅረብ ምን አይነት መስፈርት ማሟላት ይጠበቅበታል? ከዛ ውጭ ተመራጭ ለመሆን ቢያንስ ሶስት አመት ኑረምበርግ ያለማቋረጥ ኖረንበርግ ቋሚ ሆነሽ መኖር አለብሽ። ላለፉት ሶስት ዓመታት ኖረንበርግ ነዋሪ ሆኖ መገኘት አለበት ተወዳዳሪው መራጭ ለምሳሌ መራጮ ስድስት ወር ለሚባለው ለተመራጭ ግን ሶስት አመት ቢያንስ ኑረንበር ከተማ ውስጥ ቋሚ ሆኖ መኖር አለበት። መቼ ነው አንቺ ይህንን የምረጡኝ ዘመቻ የጀመርሽው? አንድ ወር ተኩል ምናምን ይሆነኛል። አሁን ግን በደንብ በቃ ሙሉ ሰዓት ወሰጥቼ የጀመርኩት ግን አንድ ሁለት ሳምንት ሆኖኛል። ያው ብዙ ጊዜ ምንድነው የኔ ስትራቴጂ ብ የማስበው ምንድነው ቀድሜ መጀመር አልፈለግኩም። ለምንድነው ያው ሰው ታነጋግሪያለሽ፣ ትሰጫለሽ ያዘጋጀሽውን የማስታወቂያ ነገር። ግን ያው ብዙ ጊዜ ብዙ ሰው እዚህ ሀገር ያው ሩጫ ነው በስራው በምኑ በምኑም እና ያው ጊዜው ሲደርስ ይረሳል። እና እኔ ደግሞ ምንድነው አላማ የቀናቶቹ ሲደርስ በደንብ መቀስቀስ ነው እና ያው ጭንቅላቱ ይቀራል ብዬ ስለማምን ማለት ነው። እንዴት ነው የምትቀሰቅሽው? ምንድን ነው በኑርንበርግ ከተማ ማሻሻል ወይም መቀየር የምትፈልጊው? የሚቀሰቅሰው ያው በራሴ ያው የተለያዩ ሶሻል ሚዲያዎች እንጠቀማለሁ፣ ፌስቡክ፣ በተለያዩ ዝግጅቶች ጋር ሄዳለሁኝ፣ እዚህ የስደተኞች መኖሪያ ቦታዎች ጋር በሙሉ ሄዳለሁኝ። በዛ ላይ ደግሞ ያው እንደነገርኩሽ በራሴ የበጎ አድራጎት የምሰራቸውን ስራዎች የማውቃቸው ስደተኞችም አሉ፣ ሌሎች ዜጎችም አሉ። ለነሱ በመንገር እንዲቀሰቅሱ እንደዛ ነው የማደርገው አሁን እና ያው ጓደኞች ቤተሰብ ለኔም አብሮ ያው ይቀሰቅሳል። ምን ያህል ድጋፍ አገኛለሁ ብልሽ ትጠብቅ ያለሽ ያው ብዙ ተስፋዬ ብዙ ድጋፍ ማገኝ ነው። ከሁሉ በላይ ኢትዮጵያውያን ብዙ ይመርጣሉ ብዬ አምናለሁ። ብዙ ኢትዮጵያውያን አለን ትንሽ አይደለንም። ኢትዮጵያ ብቻ ራሱ ትምህርት እናሸንፋለን ብዬ ነው ማምነው እና ያው ሁሉም ኢትዮጵያዊ መምረጥ ይፈልጋል። ግን ያው በየጊዜው ማስታወስ አለብሽ። በየጊዜው ማስታወስና ያው ሂዱ መገፋፋት መንገር ማለት ያው ብንመረጥ መጨረሻ ላይ ለውጭ ሀገር ዜጋው ነው የምንሰራው፣ በተለይ ለእኛ ለወገኖቻችን እና ያው ብዙ ድጋፍ አገኛለሁ ብዬን የማምነው ኑርንበርግ ከተማ የውጭ ዜጎችን ከኅብረተሰቡ ጋር ለማዋሃድ የሚሰራው ምክር ቤት ስራው ፖለቲካዊ ተሳትፎን ይጠይቃል። እዚህ ሀገር ስንኖር አብዛኛው ከቱርኩም በይው ኢትዮጵያዊም በይው እንግዳነት ነው የሚሰማን። የሆነ ጊዜ ላይ ኖረን ከዛ የሆነ ጊዜ ላይ ሀገራችን እንመለሳን። ሁሉ ሰው ልቡ አገሩ ነው ያለው እና ያ ደግሞ ምንድን ነው ያለው ተጽዕኖ፣ እዚህ ሀገር በደንብ እንዳንሳተፍ ያደረገናል። በቃ እንግዳነን የመጣውን ተቀብለን ኖረ እንሄዳለን፣ ግን ለለውጥ አንሞክርም የሚል ነገር እንዲ እንዲያድርብ እናደርጋለን። ያ እና የፖለቲካ ተሳትፎን በዛው ልክ ይቀንሳል። ወይ ደግሞ የሚካሄዱ የፖለቲካ ለውጦች ስራዬ ብለን አንሰማም። እኛ ራሳችንን ቤታችን አንኳክቶ ካልመጣ ችግሩ ማለት ነው እና ተሳትፎ ያስፈልጋል፣ ንቃተ ሕሊና ያስፈልገናል። ብዙ ጊዜ ይወራል፣ ዘረኝነት አለ፣ እንደዚህ አለ፣ እንደዚህ አለ ይባላል፣ ግን ገና ነን ማለት ገና ፕሮሰስ ላይ ነው ያለው። ጀርመን ራሱ ፕሮሰስ ላይ ነው ያለው ገና የውጭ ሀገር ዜጋን መቀበልና የሌላውን ባህልና ወግ ተቀብሎ መኖር ገና ና ገና አልተዘጋጀም ህብረተሰቡ። ለምሳሌ ይሄን የምናየው ልጆቻችን ትምህርት ቤት ሲገቡ፣ ሲማሩ፣ ስራ ሲያም ስናመለክት፣ ቤት ሲፈለግ ብዙ ጊዜ እና ያ የሚያሳየው ምንም እንኳ የውጭ ሀገር ዜጋው ቁጥሩ ቢበዛም ገና ለዛ ለዚህ እነዚህ ሁኔታዎች መሻሻል ብዙ ጥረት አላደረግም። ገና በዛ ብዙ የሚሰራ ስራ አለ። እንግዲህ እንደ ኑርንበርግ አይነት ምርጫዎች በዚህ በጀርመን በተለያዩ ከተሞችም ይካሄዳሉና ምናልባት አንዳንዶችን ለመምረጥ እንዲበረታቱ ወይም ደግሞ ለመመረጥ እንዲበረታቱ ምን ትመክሪያለሽ? ያ እኔ የምመክረው ሁሌም የምለው እንግዶች አይደለንም። እዚህ ሀገር እንግዶች አይደለንም። ምክንያቱም እንግዳን በለሽ ካሰብሽ እንግዳ እንዳረጉት ነው የሚሆነው። እኔ እንግዳነት እንግዳኔ ብዬ አላምን። ምክንያቱም እያየ ነው ነው ለሁለት ዓመት መጣሽ፣ ለሶስት ዓመት ብዙ ጊዜ እስከምናረጅ የምንኖረው እዚህ ነው። ልባችን የሀገራችን ቢሆንም ማለት ነው እና እንግድነት ስሜት ስለተውን ሀገራችን እንጠላም ማለት አይደለም። ሀገራችን እንወዳለን። ግን እንግድነት ስሜት ትቶ እንደ ሀገር ሰው እኩል መብት እንዲኖረንና ሁኔታዎቹን ለእኛ ብቻ ሳይሆን ለሚመጡት የሚቀጥሎት ጀኔሬሽን ለልጆቻችን የተሻለ ሁኔታ ለመተው መነሳሳት አለብን። ማብረን መስራት አለብን። ድምጻችንን ማሰማት አለብን። ያ ደግሞ ለእኛም ብቻ ሳሆን ለሚመጡ ለልጆቻችንም የቀለል ህይወት እንዲኖራቸው ያደርጋል ብዬ ነው የማምነው። እንግዲህ የምርጫው ጊዜያዊ ውጤት እሁድ ማምሻውን ይታወቃል። በደቡብ ጀርመን ኑርንበርግ ከተማ የውጭ ዜጎችን ከህብረተሰቡ ጋር ለማዋሃድ ለሚሰራው ምክር ቤት እጩ ሆና በመወዳደር ላይ የምትገኘው ትውልድ ኢትዮጵያዊት ቃል ኪዳን በዛብህን ያስተዋወቀን የዛሬው የወጣቶች ዓለም ዝግጅት በዚሁ ይጠናቀቃል። ልደት አበበነኝ መልካም ምሽት።